ከቀረቡት አጀንዳዎች ቢያንስ 27ቱ አገሮች ተስማምተው በአንድነት ያጸደቁት የብሪታንያ ከህብረቱ የመውጣት ሂደትና የድርድር ነጥቦችን በሚመለከት እንደሆነ ታውቋል። የካውንስሉ ፕሬዚዳንትና የስብሰባው መሪ ሚስተር ዶናልድ ቱስክ ከስብሰባው በኋላ በሰጡት ጋዜጣዊ መግለጫ እንደገለጹት መሪዎቹ የድርድር ሀሳቦችንና አሰራሮችን አጽድቀዋል፣ ዋና ተደራዳሪውንም ሰይመዋል። ቀደም ተከተሎችንና የመደራደሪያ መርሆችን አጽድቀናል። ኮሚሽኑ በህብረቱ በኩል እንዲደራደርና ሚስተር ሚሼል ባርኒየርን የኮሚሽኑ ዋና ተደራዳሪ አድርገው እንደተቀበሉ አስታውቀዋል። በሱሪያ ላይ ህብረቱ የሰብአዊ እርዳታ ከማድረግና ለዘላቂ መፍትሄውም የዲፕሎማሲ ጥረቱን ለመቀጠል ከመወሰን ውጪ በሩሲያ ላይ ማዕቀብ የመጣል ሀሳብ እንዳልነበረው ተገልጿል። ፕሬዚዳንት ቱስክ በመግለጫቸው በሱሪያ እየደረሰ ካለው እልቂትና አሳዛኝ ክስተት አንጻር ህብረቱ እያደረገ ያለው በቂ ያለመሆኑን በማመን ተናግረዋል። እውነቱን ለመናገር የሱሪያ መንግስትና ተባባሪዎቹ ሩሲያና ኢራን እየፈጸሙት ካለው የጭካኔ ተግባር አንጻር ማድረግ የሚገባንን አላደረግንም። ይሁን እንጂ በሱሪያ ህዝብ ላይ እየደረሰ ያለውን ችግር ዝም ብለን ልናልፍ አንችልም። ዓመታት ባስቆጠረው የሱሪያ ጦርነት አሁን ምን አይነት ተጨባጭ ጫና ነው መፍጠር የምትችሉት ለሚለው ጥያቄ ፕሬዚዳንት ቱስክ ሲመልሱ ይህን ግጭት በጦርነት ማስቆም አይቻልም። የአውሮፓ ህብረት ይህን ለማድረግ ፍላጎቱም አቅሙም የለውም። ህብረቱ ትኩረት የሚሰጠው በሰብአዊ እርዳታውና በዲፕሎማሲያዊ ጥረቱ ነው በማለት ጥረቱን እንደሚቀጥልበት አስታውቀዋል። የህብረቱ መሪዎች በስደተኞች ጉዳይ ተስማምተውም ሳይስማሙም ተለያይተዋል ማለት ይቻላል። ከቱርክና ከአፍሪካ ሀገሮች ጋር በተለይ ወደ አውሮፓ የሚመጡ ስደተኞችን ለመግታት የተደረሱት ስምምነቶች ውጤት እያስገኙ መሆኑ ታምኖበታል። ወደ አውሮፓ የሚሰደዱ ሰዎችን ቁጥር ለመቀነስ ብቻ ሳይሆን አውሮፓ የደረሱትንም ለመመለስ በሚያስችል አሰራር ከበርካታ የአፍሪካ ሀገሮች ጋር በተገባው ውል መሰረት በተለይ ኒጀር ወደ ሊቢያ የሚገቡትን ስደተኞች በመግታት በኩል ጥሩ ውጤት አስገኝታለች ተብሏል። ሆኖም የጋራ የስደተኞች ፖሊሲ ለማውጣትና በዳግም ሰፈራ ፕሮግራም አማካይነት ጫናን ለመጋራት የሚሉት ሐሳቦች ወደሚቀጥለው ዓመት ከተሸጋገሩት አጀንዳዎች ውስጥ ሆነዋል። በአውሮፓ ኅብረትና ዩክሬን መካከል የተደረሰውን የንግድ ስምምነት በሚመለከት ከኔዘርላንድስ የቀረበው ጥያቄ መሪዎቹ ከተስማሙባቸው አጀንዳዎች አንዱ ነው። የዩክሬንና የኅብረቱ የንግድ ስምምነት በ27ቱ አባል አገሮችና የአውሮፓ ፓርላማ ቢጸድቅም የሆላንድ ሕዝብ በስምምነቱ ላይ ባካሄደው ሕዝበ ውሳኔ የተቃወመው በመሆኑ የኔዘርላንድስ መንግስት እስካሁን ሳያጸድቀው ቀርቷል። መሪዎቹ በትናንትናው ስብሰባ ስምምነቱ ዩክሬንን የህብረት ውጪው እንደማያደርግ የተለየ የገንዘብና ወታደራዊ እርዳታም እንደማያስገኝ፣ እንዲሁም ዩክሬናውያን በህብረቱ አገሮች እንዲኖሩ ወይም እንዲሰሩ የሚፈቅድ እንዳልሆነ ለኔዘርላንድስ መንግስት ዋስትና ሰጥተዋል። የኔዘርላንድስ መንግስት ይህንን የመሪዎቹን የማስተካከያ ውሳኔ ተከትሎ ስምምነቱን ያጸድቃል ተብሎ ይጠበቃል። ከዩክሬን ጋር በተያያዘ በሩሲያ ላይ የተጣለው ማዕቀብ ለተጨማሪ ስድስት ወራት እንዲራዘም መሪዎቹ ተስማሙ መሆኑም ተገልጿል። የህብረቱ መሪዎች በትናንቱ የዚህ ዓመት የመጨረሻ ስብሰባቸው ከበርካታ የህብረቱና የዓለም አቀፍ ጉዳዮች በጥቂቶቹ ብቻ ተስማምተውና ወስነው ብዙዎቹን ወደሚቀጥለው ዓመት በመግፋት እንደተነሱ ነው በብዙዎች ዘንድ የሚታመነው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።